የሳዑዲ አረቢያ መንግስት የጀመረውን ፍልሰተኛ ሰራተኞችን በግድ የማስወጣትን እርምጃ ተከትሎ እዚያ የቆዩ ኢትዮጵያውያን ፍልሰተኛ ሰራተኞች የአካላዊ ጥቃት ተጋላጮች መሆናቸውንና አንዳንዶቹ መገደላቸውን ወደ ሀገራቸው ለመመለስ የሚፈልጉትም በጊዜያዊ ተነቃቃይ የማሰሪያ ማዕከላት ያለ በቂ ምግብና መጠለያ መያዛቸውን ኒውዮርክ የሚገኘው ዓለም አቀፉ የሰብአዊ መብቶች ተሟጋች ቡድን ሂዩማን ራይትስ ዋች ከትናንት በስቲያ ማምሻውን ባሰራጨው መግለጫ አስታውቋል። ሂዩማን ራይትስ ዋች በሳዑዲ አረቢያ ውስጥ የጸጥታ ኃይሎችና በዜጎቿ ተፈጽሟል ወይም እየደረሰ ነው ያለውን ጥቃትም የሳዑዲ አረቢያ መንግሥት በአፋጣኝ እንዲመረምርና የዚህ የአመፃ ወንጀል ያለው አድራጎት ተጠያቂዎችም እንዲጠየቁ አሳስበዋል። በሌላ በኩል በሺዎች ለሚቆጠሩት ኢትዮጵያውያን ተመላሾች መጠለያና ምግብ ለማቅረብ የሳውዲ መንግሥት በየቀኑ አንድ ሚሊዮን ሪያል ወይም 267,000 ዶላር እያወጣ መሆኑን ባለሥልጣናቱ መናገራቸውን ሂዩማን ራይትስ ዋች በሪፖርቱ ላይ ጠቁሟል። የሂዩማን ራይትስ ዋች የመካከለኛው ምስራቅ ጉዳዮች ምክትል ዳይሬክተር ጆ ስቶርክ ሲናገሩ ጥቅስ የሳዑዲ ባለሥልጣናት ተመላሾቹን አስረው የያዟቸው በሰብአዊ ሁኔታ ነው ቢሉም በሺዎች የሚቆጠሩ ሰዎችን በጊዜያዊ ማዕከላት ውስጥ ያለ በቂ ምግብ፣ መጠለያና የሕክምና የህክምና እርዳታ በማያገኙበት ወደ ሰብአዊ አደጋነት ሊያመራ በሚችል ሁኔታ ነው የጥቅስ መጨረሻ ብለዋል። የሳዑዲ ባለሥልጣናት የያዟቸውን እስረኞች እንዲለቁ ወይም በአፋጣኝ ወደ ሀገራቸው እንዲመልሷቸው ስቶርክ መጠየቃቸውን ሁማን ራይትስ ዋች በዚሁ መግለጫው ገልጿል። በሌላ በኩል የሳዑዲ አረቢያ መንግሥት በኢትዮጵያውያን ላይ የፈጸመው ድርጊት በሰው ልጅ ላይ የተሠራ ወንጀል ነው፣ የኢትዮጵያ መንግሥት ጉዳቱን ለተባበሩት መንግሥታት ድርጅት ማቅረብ አለበት የሚሉ ሐሳቦች ትናንት የመላ ኢትዮጵያ ህዝብ አንድነት ድርጅት ባዘጋጀው ሕዝባዊ ስብሰባ ላይ ተንጸባርቀዋል። አሁን ያሉት የኢትዮጵያ መንግሥት መሪዎች ከኢትዮጵያዊነት የወደቁ ናቸው ሲሉም አንድ ምሁር ተችተዋል። መንግሥት ግን ለተፈጠረው ችግር ተገቢና ተመጣጣኝ በሆነ እርምጃ መፍትሄ እየሰጠ እንደሆነ ይናገራል። ዝርዝሩን መለስካቸው አመሃክ አዲስ አበባ ይዟል። ትናንት ዳር 22 ቀን 2006 ዓ ምት የመላው ኢትዮጵያ ህዝብ አንድነት ድርጅት መኢአድ በጽፈት ቤቱ አዘጋጅቶት በነበረው ህዝባዊ ውይይት ላይ ነበር እነዚህ ሐሳቦች የተንጸባረቁት። ለውይይቱ መግቢያ ንግግር ያደረጉት ዶክተር ያዕቆብ ኃይለማርያም የሕግ ባለሙያና፣ ዶክተር ዳኛቸው አሰፋ ከአዲስ አበባ ዩኒቨርሲቲ የፍልስፍና መምህር ነበሩ። የዶክተር ያዕቆብ ኃይለማርያም አስተያየት የችግሩን መፍትሄ ለማግኘት መጀመሪያ መንስኤው ላይ ማተኮር ያስፈልጋል የሚል ይመስላል። ስለሆነም የችግሩን መንስኤ ስደቱን የፈጠረው ፖለቲካዊ ስርዓቱ እንደሆነ ያስገነዝባሉ። የዓለም አቀፉን የፍልሰት ድርጅትን መረጃ በመጥቀስም በምሁራን ስደትም ቢሆን ኢትዮጵያ በዓለም ተቀዳሚ ቦታውን ይዛለች ብለዋል። የዚህ ሁሉ መሰደድ ምክንያቱ የስርዓቱ ችግር ነው። ሌላ ነገር ያመጣው ነገር አይደለም። እንዳውም በቅርብ ጊዜ አይኦኤም የሚባል የተባበሩት መንግሥታት የስደተኞች ድርጅት በምሁራን መሰደድ ኢትዮጵያ አንደኛ ነች። ከዓለም ሁሉ እኮ ነው። ከዓለም ሁሉ በስደት ኢትዮጵያ አንደኛ ነች ይላል። ይህ የመሰድና ሰላም እጦት መንስኤ ከ20 ዓመት በላይ ሆኖታል። ይህን ስደት ፈጥረዋል የሚሏቸውንም ሁኔታዎች ዘርዝረዋል። እንደ እሳቸው አባባል አንድ ኢትዮጵያዊ ሰርቶ ንብረት ካፈራበት፣ ለዓመታት ከኖረበት አካባቢ ክልልህ እዚህ አይደለም ተብሎ ሲባረር ቢሰደድ ምንም አያስገርምም። ለዓመታት ትምህርቱን በትጋት ተከታትሎ ለስራ ቅጥር ሲወዳደር የገዢው ፓርቲ አባል ካልሆንክ አትቀጠርም ሲባል ቢሰደድ ምን ያስገርማል? የሚሉና የመሳሰሉ ማስረጃዎች ያሏቸውን ደርድረዋል። በስርዓቱ ተጠያቂነት አለመኖርም ሁኔታውን እንዳባባሰው አስረድተዋል። ነፃ ምርጫ ኖሮ በምርጫ ተወድቃለሁ በሚቀጥለው አልመረጥም ብሎ የማይሰጋ ባለስልጣን ለምን ይጨነቃል? ነፃ ፍርድ ቤት በሌለበት አይ ተከስሼ፣ በዚህ በቸልተኝነቴ ስራዬን ባለመስራቴ እከሰስበታለሁ፣ እቀጣለሁ የማይል ከሆነ ለምን ይጨነቅበታል? ነፃ ጋዜጣ በሌለበት አይ፣ በስራዬን ባለመስራቴ በዚህ ባደረግኩት ጥፋት ስሜ ይጠፋል የሚል ጭንቀት ከሌለው ለምን ይጨነቃል? በኢትዮጵያውያን ላይ በሳዑዲ አረቢያ ውስጥ የተፈጸመውን ድርጊትም ከሕግ አኳያ ብይን ሰጥተውት ነበረ። እርግጥ የተፈጸመባቸው በደል እንዳውም ዓለም አቀፍ ወንጀል ነው። በተቀነባበረ መልኩ፣ መጠነ ሰፊ በሆነ መልኩ እንዲህ አይነት በሰዎች ላይ ግድያ፣ ሴቶችን መድፈር ወይም ማሰቃየት ዓለም አቀፍ ወንጀል ነው ወይም ክራይም አጋንስት ሁማኒቲ የሚባለው ነው። ዶክተር ያዕቆብ ኃይለማርያም ይህን ካሉ በኋላ በደል የደረሰባቸው ኢትዮጵያውያን በህግ ሊካሱ የሚችሉባቸውን መንገዶች ጠቃቅሰዋል። አጥፊው መንግስትም በተባበሩት መንግስታት ድርጅት መድረክ ሊቀርብ እንደሚችል ጠቁመው ይህን ሊያደርግ የሚችለው የኢትዮጵያ መንግስት ብቻ እንደሆነም አመልክተዋል። አንድ መንግስት በእንዲህ አይነት ሁኔታ የሰብአዊ መብት የሚጥስ ከሆነ ከድርጅቱ ሊባረር ይችላል። ከድርጅቱ ጠቅላላ የተባበሩት መንግስታት ጠቅላላ ጉባኤ ሊያባረረው ይችላል። አሁን እንግዲህ እውነትም የኢትዮጵያ መንግስት እውነትም ህዝቡን እንወክላለን የሚሉ ከሆነ እውነትም ኢትዮጵያኖችን የደርከሰ ይካሳሉ ካሉ እስቲ የተባበሩት መንግስታት ጠቅላላ ጉባኤ ማመልከቻ አቅርቦ ሳዑዲ አረቢያ ከዛ እንድትባረር ያድርጎ እንጠብቃለን። በአዲስ አበባ ዩኒቨርሲቲ የፍልስፍና መምህር ዶክተር ዳኛቸው አሰፋ ደግሞ ትኩረታቸው ለተፈጠረው ችግር መንግሥት የሰጠው ምላሽ እንደሆነ ገና ከመግቢያቸው ተናግረዋል። በእርሳቸው አስተያየት መንግሥት ለዜጎቹ ምንም አይነት ተቆርቋሪነት አላሳየም። እንዲያውም በዚህ የመንግሥት ምላሽና ከዚያም በፊት ባሳያቸው ተመሳሳይ ድርጊቶችና አስተሳሰቦች የተነሳ ከፍልስፍና አኳያ ሊገልጹበት እያሰቡት ስላለ ጽንሰ ሐሳብ ለስብሰባው አካፍለዋል። ከጀርመናዊው ፈላስፋ ማርቲን ሃይዲገር ተዋስኩት ያሉትን የመውደቅ ጽንሰ ሐሳብ በስልጣን ላይ ላለው መንግስት መሪዎች የሚመጥን ነው ይላሉ። በእርሳቸው አመለካከት እነዚህ ባለስልጣናት ከኢትዮጵያዊነት ወድቀዋል። ምን ማለት ነው ከኢትዮጵያዊነት መውደቅ ማለት? ይህን ማብራራት አለብን። ዓፄ ኃይለ ሥላሴ ከኢትዮጵያዊነት ወድቀዋል የሚል የለም፣ ኮሎኔሉን የሚል የለም። ከኢትዮጵያዊነት መውደቅ ማለት በቃ ባጭሩ ኢትዮጵያ ያለሙ ሌላ አይነት ሌላ ሌላ ሌላ አይደንቲቲ ዲቨሎፕ ማድረግ ማለት ነው። ስለዚህ ባይታወር ነው እነሱ። ከኢትዮጵያዊነት ያልወደቀ ኢትዮጵያዊ ሲቀጠቀጥ ይቆረቆራል። ጭራሽ ልታጣሉ ነው ተብሎ እዚህ ሰላማዊ ሰልፍ እነ ብሉ ፓርቲ ቢያደርጉ ቅጥቀጣ። ይሄ የሚገርም ነው። የተለያዩ የመንግስት ባለስልጣናት ግን በሳዑዲ አረቢያ ባሉና ይኖሩ በነበሩ ኢትዮጵያውያን ላይ በደረሰው ግፍና በደል ላይ ተመጣጣኝና ዓለም አቀፍ ዲፕሎማሲያዊ ግንኙነትን መሠረት ያደረጉ እርምጃዎች እየወሰዱ መሆናቸውን ይገልጻሉ። ያለው መንግሥት ለኢትዮጵያውያን ዜጎች አይቆረቆርም የሚለውን አስተሳሰብም በተደጋጋሚ አጣጥለውታል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ